በጎዳና ላይ ኑሯቸውን የሚገፉ ችግረኞች አብዛኛውን ጊዜ የዕለት ቁርሳቸውን የሚያገኙት ከሆቴሎች ትርፍራፊ በመውሰድ ነው። ይሁንና አሁን ላይ የአብዛኞቹ ሆቴሎችና ምግብ ቤቶች ገበያ ማጣትን ተከትሎ ብዙዎች በከፍተኛ ችግር ውስጥ ይገኛሉ። አዲስ አበባ ላይ ሴቶችን ለማብቃት ከአምስት ዓመታት በፊት የተከፈተው ተምሳሌት ኪችን ይህን ችግር በትንሹም ቢሆን ለመቅረፍ በሚል ከመቶ በላይ ለሚሆኑ የጎዳና ተዳዳሪዎችን ለመመገብ ተንቀሳቅሷል። ሳምራዊት ጴጥሮስ ከመስራቾቹ አንዷ ናት። ከምሳሌት ኪችን ዋና አላማው ያው ከሌላው ቢዝነስ የሚለየው ማህበረሰባዊ ቢዝነስ ወይንም በእንግሊዝኛ ሶሻል ኢንተርፕራይዝ የምንለው ነው። በወቅቱ እስካሁንም ድረስ ያልተቀጠሩ ሴቶች በጣም እየጨመረ በመጣበት ጊዜ ነበር ከምሳሌት የተቋቋመው አሁንም ያ ነገር እንዳለ ነው። እና አንደኛ የተቋቋመው ለሴቶች የስራ እድል ለመፍጠር እንደዚሁም ከስራ እድልም አልፎ በሚያገኘው ገቢ መቶ በመቶ ማህበረሰባዊ የሆኑ ችግሮችን ለመቅረፍ እነዛን ፈንድ ለመጠቀም የሚያመጣውን ወይም የሚያስገኘውን ገቢ ማለት ነው። እዚያውም ደግሞ ልክ ሴቶች በስራ ላይ እንዳሉ ራሳቸውን የሚያሻሽሉበት ያላቸውን ክህሎት የሚያውቁበት የሚያውቁበት ደርሰት ሰፊ የሆነ እድልን ማመቻቸትን ነው ይዞ የተነሳ እንደዚህም ደግሞ ስለሆነ ነው። ባለፉት ቀናቶች ኮሮና ቫይረስ ሀገራችን ከገባ በኋላ ጎዳና ላይ ያሉ ልጆች አብዛኛውን ጊዜ እንደምናውቀው የሚመገቡት ከምግብ ቤቶች በተመለሱ ምግቦች ነው እና አሁን ግን ብዙዎቹ ምግብ ቤቶች እነዚህ አይነት የሚተፉ ነገሮች አይኖሯቸውም። ምክንያቱም ሰው ቴካዌ ነው የሚወስደው ወይም ብዙ ሰው ሰርቪስ አይጠቀምም። ይህ ሲሆን ጎዳና ላይ ያሉ የሚተዳደሩ ጎዳናን የሚጠብቁ ልጆችን የሚንከባከቡ ወጣቶች መጥተው ለእርዳታ ሲጠየቁን እኛም ኪችናችንን ተጠቅመን በራሳችን ተነሳሽነት ምንም ዶኔሽን ሳንጠይቅ ከዛሬ ሴት ባረግነው ነገር ተነስተን ለእነሱ ማብላትና እነሱን መመገብ ጀመርን ማለት ነው። ይህ ምግብ የመመገብ ሂደት በጊዜያዊነት ሙሉ ለሙሉ ንግድ ቤቶች ስራ እስኪጀምሩ ና እንቅስቃሴዎች ወደ ነበሩበት እስኪመለሱ ድረስ እንደሚቆይ የምትናገረው ሳምራዊት ምግብ ከመመገቡ ጎን ለጎንም ከሌሎች ግብረሰናዮች ጋር በመተባበር ሁለንተናዊ ድጋፍ እንደሚያካሂዱም ታስረዳለች። ምሳሌ አንደኛው ዋና መተንፈስ ነው የሚባል አደባባይ ያለ መገናኛ እዛ ጋር ነው። አንደኛውን የምናደረገው ያደረግንበትን ምክንያት ምንድን ነው? ይሄ ሁለንተናዊ ከምልሽ ጋር ኦሬዲ ፕሮግራም የጀመሩ ሰዎችን። ምክንያቱም እኛ ሶሻል ወርከሮችን ስላይደለን እነሱ ግን የጀመሩት ስራ ስለሆነ ነገር ግን የሚያበላላቸው ሰው ስላጠራቸው ሁለንተናዊ የሆነ ስለሆነ ከጀመሩት ነገር ጋር ተገናኝቶልን ነው። ስለዚህ እኛ ምግብ እናቀርባለን፣ እነሱ ደግሞ ሁለንተናዊውን ማብቃት ይሰራሉ። ዋናው መተንፈሶች ዋና ስራቸው ቮለንቲር ግሩፕ ናቸው። ስለዚህ እየዞሩ ካሽ ቻሽ የሚባል ሀገር ስራ አላቸው። ልጆቹም ቆሻሻ እንዲሰበስቡ ያደረጓቸዋል። ሲድ ቦምቢንግ የሚባል ነገር አለ። ዘር እንዲዘሩ መንገድ ላይ ያስተምሯቸዋል። እና እኛ ያንን በማየት የሚሰራ የሚንቀሳቀስ ልጆቹም በስሩ ያቀፈ እኛም ነገ ባንኖር ያንን ስራ የሚቀጥሉ ግለሰቦች ድርጅትም ሳይሆኑ እንደዚህ በጎ አድራጊ ግለሰቦችን በመፈለግ ወይንም ያንን እንደ ቅድመ ሁኔታ በማስቀመጥ ነው ስራውን የጀመር ነው። ጥገኝነትም እንዳይመጣ በማለት ማለት ነው። የዋናው መሰንፈስ ነው። አደባባይ ላይ ሀምሳ ልጆች አሉን እስካሁን ድረስ እንግዲህ ተምሳሌት በራሱ የሚያደረገው ምንም ሰንድ ሳይቀበል እያደረገ የነበረው ወደ ሰባት ሰዎች ደግሞ ተክለ ሃይማኖት አካባቢ ነበር እስካሁን ስንመግብ የነበረው በያዝነው እቅድ መሰረት ላለፉት 21 ቀናት በራሳቸው ሬስቶራንት ውስጥ ምግቡን እያዘጋጁ ቢሰጡም ባለባቸው የገበያና የድጋፍ እጥረት ምክንያት በየቀኑ ምገባውን ማድረግ ባለመቻላቸው ወደ ሳምንታዊ ፕሮግራም በተሻገሩበት ወቅት ይህን የተመለከቱ በፎቶግራፍ ጥበብ ውስጥ ያሉ ወጣቶች ፕሪንት ፎር ኢትዮጵያ በሚል የፎቶግራፍ መሸጫ ድረገጽ በመመስረት ፎቶግራፎችን እየሸጡ የምገባ ፕሮግራሙን ለማስቀጠል እየተንቀሳቀሱ እንደሆነ ሳምራዊት ትገልጻለች። ሳምራዊ ሰራዊት እራሷም ከነዚህ ፎቶግራፈሮች ጋር በመሆን ፎቶዎችን አብራ ትሸጣለች። እስካሁን ድረስ እኛ ለሀያ አንድ ቀን በየቀኑ በራሳችን ወጪ መገብን እና አሁን ደግሞ ከአቅማችን በላይ ሲሆን በሳምንት አንድ ቀን ብቻ ነው እያደረግን ያለ ነው። እኛ ይህንን ፕሮሞትም አላረግንም፣ እርዳታም አልጠየቅነው። ይህንን ስናደረግ ያዩ ጓደኞቻችን ተነስተው ኢትዮጵያ ውስጥ ያሉ ፎቶግራፈሮችን በማስተባበር ፕሪንት ፎር ኢትዮጵያ የሚል ኢኒሽቲቭ አቋቋሙና እድላዊትና ገላን እንዲሰሳ እነሱ አርቲስቶች ፎቶቻቸውን እንዲሰጡ እና ፎቶም ደግሞ ኦንላይን ላይ እንዲሸጥ፣ ፎቶ በስታ ዶላር እንዲሸጥ በማድረግ ገቢውን ደግሞ ለእኛ ስተውን መመገቡን እንድንቀጥል። ማህበረሰባዊ ቢዝነስ ሲባል አንደኛ ሰዎች ጥገኛና ተረጂ እንዳይሆኑ ማድረግ ነው። ስለዚህ ይህን ነው እየሰራን ያለ ነው። ነገር ግን አሁን ፈንዱ ደግሞ ከመጣ በየቀኑ ነው የምናደርገው። ተምሳሌት ኪችን ከአጋሮቹ ጋር በመሆን ኮቪድ አስራ ዘጠኝ እስኪያልፍና እንቅስቃሴዎች እስኪጀመሩ ድረስ ከዚህ የፎቶግራፍ ሽያጭ በሚያገኘው ገንዘብ የምገባ ፕሮግራሙን እንደሚቀጥል የገለጸችው ሳምራዊት ከወረርሽኙ በኋላም እነዚህን የጎዳና ተዳዳሪዎች ማቋቋሙ ላይም እንደሚሰሩ ጠቁማለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።